ከኢትዮጵያ መንግስት ጋር አስመራ ላይ የደረሰውን ስምምነት ተግባራዊ ለማድረግ በቁርጠኛነት እየሰራ መሆኑን የኦሮሞ ነፃነት ግንባር ኦነግ ገልጿል። ከታጣቂዎቹ ጋር ለመወያየትና የስምምነቱን አፈጻጸም ለማመቻቸት መሪዎቹ ወደ የአካባቢው እንደሚንቀሳቀሱ የኦነግ ምክትል ሊቀመንበር አቶ አራርሳ ቢቂላን ለቪኦኤ ተናግረዋል። አቶ አራርሳ ቢቂላን ዛሬ ያነጋገራቸው እዚያው የሚገኘው ሪፖርተራችን ሙክታር ጀማል ነው። ሙክታርን መስመር ላይ ይዘነዋል። ሙክታር ይሰማል። እንደምን አመሸ ሙክታር? ደህና እንደምናመሽታችሁ እግዚአብሔር ይመስገን። እስቲ ወደ ቃለ ምልልስህና ወደ ዘገባህ እንመለስና ከአቶ አራርሳ ጋር ያደረግከው ውይይት መነሻ ምን ይመስል ነበረ? አመሰግናለሁ ሰለሞን። እንደሚታወቀው የኦሮሞ ነጻነት ግንባር ከኢትዮጵያ መንግስት ጋር አስመራ በደረሰው ስምምነት መሰረት በሰላም ወደ ሀገር ገብቶ ለመታገል መስማማታቸው ሲነገር ቆይቷል። ይህ ስምምነት ግን ገሀዳዊ አልሆነም በሚል ሁለቱ ድርጅቶች ሰጣ ገባ ውስጥ መግባታቸው ይታወቃል። ኢህአዲግና ኦሮሞ ነጻነት ግንባር፣ በተለይ ከኢህአዲግ ውስጥ ኦሮሞ ዲሞክራሲያዊ ፓርቲ ኦዴፔ ኦዴፓ ማለት ነው። ይህ ሰጣ ገባ ደግሞ ስምምነቱ አልተፈጸመም የተባለው ከሁለቱም ወገን ነው ወቀሳ ሲቀርብ የነበረው የኦሮሞ ነጻነት ግንባር ያመጣናቸው ወደ ስልጠና እንዲገቡ ያስገባናቸው ታጣቂዎች በአግባቡ አልተያዙም ብሎ ሲወቅስ፣ ኦዴፓ ደግሞ የለም መጀመሪያውኑ ኦነግ ይህንን ውል ወይ ደግሞ ስምምነቱን ተፈጻሚ ማድረግ ስለማይፈልግ ነው ይህ ችግር እየተወሳሰበ የመጣውና ውጥረቱ የባሰው የሚል ሌላ እየሰጣገባውን ሁለቱም ምክንያቶች ሲያቀርቡ ነበር። ስምምነቱ ይዘቱ ደግሞ በተመለከተ የኦሮሞ ነጻነት ግንባር ታጣቂዎች ወደ መንግስት የጸጥታ አካል በመቀላቀል በመዋሀድ የሀገር የጸጥታ አካል ይሆናሉ የሚል ነበር። ይህ ነው ዘግቶ ዛሬ ድረስ ለጦርነት ጭምር እየዳረገ ያለው አካባቢውንም እያመተ ያለው። ስምምነቱን በተመለከተ የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ አራሳ ቢቂላ ይህንን ለአሜሪካ ድምፅ ተናግረዋል። ጀናን ከኛ ወሊገልሴ ከኛ ስመዱሮ ወሊገልሰን አከደሴ ወዲር ወሌ መ ኦሮሞን ከወገልረሙ ያያዶ ከኦሮሞ ነጻነት ግንባርና ከኢትዮጵያ ፌዴራል መንግስት የተዋቀረ ኮሚቴ ከአሁን ቀደም የተስማማነበትን ስራ ላይ ለማዋል እየተንቀሳቀሰ ነው። አቋማችንና ስምምነታችን ያው የበፊቱ ነው። በፍጥነት ስራ ላይ ውሎ ህዝብን ያሳሰበው ችግር በአጭር ጊዜ ውስጥ ተፈጻሚ እንዲሆን ነው አቋማችን። ሙክታር አሁን ትጥቅ ያልፈቱ ታጣቂዎች እንዳሉት ኦነግ ይሰማል። እንዲያውም ከየአካባቢው የሚታዩ ሁከቶችን ከዚሁ ከነትጥቁ ነው ከሚባል ታጣቂ ኃይል ጋር የሚያያይዙ አሉ። አንዳንዶች ደግሞ ጥቃት ፈጽመውም ኦነግ ነን የሚሉ አሉ። ምንም እንኳን በቅርቡ የምናስታውሰው ኦነግ ያስተባበለበት አጋጣሚ የነበረ ቢሆንም ለመሆኑ ከዚህ ጋር የተያያዘ ሁኔታ አንስተውልሃል አቶ አራርሳ ቢቂላ? በእርግጥ ትጥቅ የታጠቀ የኦነግ ሰራዊት በሀገር ውስጥ እንደሚንቀሳቀስ አቶ አራርሳ ቢኪላ አንስተዋል። ይህንንም ወደ ሰላም ለመመለስና የተገባበትንም ሰቃገባ ለማርገብ በተለይ በአባ ገዳዎች በመከባቶች ና በተለያዩ አዛውንቶች የተጀመረውን ሽምግል ሽምግልና እንደ ኦነግ ሽማግሌዎቹ የሚያነሱትን ነገር እንቀበላለን እየተነጋገርንም ነው ነው ብለዋል በተለይ ውሉን ለመፈጸም ሲባል ትልቁ ነገር መታወቅ ያለበት በሰላም ነው፣ እንታገላለን ብለን ወደ ሀገር የገባ ነው። በሰላም ለመታገል ደግሞ ያለውን ነገር ከመንግስት ጋር በቅርበት ለመወያየት ዝግጁ ነን የሚል ነው አቶ አራታ ቢቂላ ያነሱት። በቅርብም ይሄንኑ ሀሳብ አንስተው በተለያዩ ሚዲያዎች ይናገሩ ነበሩ። አቶ አራታ የኦሮሞ ነጻነት ግንባር ታጣቂም ይህንን በማወቅ ከድርጅቱ የሚተላለፍለትን መልእክት በመቀበል ወደ ገቢራዊነቱ ወደ ተግባርነቱ እንዲሳተፍ ጥሪ አቅርበዋል። አቶ አራሳ ይህንን በተመለከተ በተለይ በቅርብ ሽማግሌዎቹ ያደረጉላቸውን ጥሪና ውይይትም እንደሚያከብሩ ሁሉንም እንደሚቀበሉም ነው ያነሱት። ይህን በተመለከተም አቶ አራሳ ያነሱ ካለ እሱንም እንስማ ወራኒ ኮኛ አኩመጅር እስቲ አካባቢ ገልቴ ለፋቀሙ ስንት መውረብት ገሌ ተዋጊዎቻችን ቀደም ብለን በተስማማነው መሠረት ካምፕ ይገቡና ስልጠና ወስደው ከኦሮሚያ ወታደራዊ ኃይሎች ጋር ተዋህደው አገልግሎት ይሰጣሉ። ይህን የድርጅታችን አቋም ህዝቡ እንዲረዳ እንፈልጋለን። ሙክታር፣ ከዚህ በፊትም እንግዲህ ትጥቅ ያስቀመጡ የ ኦሮሞ ነጻነት ግንባር ታጣቂዎች እንደነበሩ ይታወቃል። ወደ ካምፕም ወደ ሰፈርም ገብተው የነበሩ እንዳሉ ይታወቃል። እና እነሱን በተመለከተ የተከታተልከው ያገኘኸው አሁን ስለሚገኙበት ሁኔታ የደረሰ መረጃ አለ ወይም ከአቶ አራርሳ ጋር ያነሳችሁት ጉዳይ አለ በዚህ ጉዳይ ላይ እሱን በተመለከተ ቢያንስ ወደ ሰባት መቶ በላይ የሚሆኑ ወደ ኦሮሚያ ፖሊስ እንደገቡ የሁለቱም አካላት ከኦነግም ከኦሮሞ ዲሞክራቲክ ፓርቲም ስለ ሲገለጽ ነበረ። ይሄ ሁለቱም ተመሳሳይ ሀሳብ ነው የሚገልጹት። ሌላኛው ደግሞ በሁለት በሶስት ረድፍ ወይ ደግሞ በሶስት ምድብ የተመደቡ አሉ። የተወሰኑ በራሳችን ወደ ቤታችን ገብተን የራሳቸውን ኑሮ እንኖራለን ብለው የራሳቸውን ኑሮ ከሁለቱም ተገለው መኖር የሚፈልጉ አሉ። እንደዚያውም ደግሞ የተለያየ ሙያ ላይ የነበሩ የቢሮ ሰራተኛ ወይ ደግሞ ሲቪል ሰርቫንት የማህበራዊ አገልግሎት ቢሮ ሰራተኛ ሆነው የመንግስት ተቀጣሪ ሆነው ወደ ትጥቅ ገብተው የነበሩ የተለያየ ትምህርት ደረጃ እና ሙያ ያላቸው ደግሞ ወደ ሙያቸው መንግስት ተመድቧቸው ሰላማዊ ኑሯቸውን የሚቀጥሉ እና ከሆነ ጋ በፖለቲካ መቀጠል እንፈልጋለን የሚሉም ሶስትና አራተኛው ወደ ፖሊስ ወይ ደግሞ ጸጥታ አካል መመደብ እንፈልጋለን የሚሉ ነበር። ከዚህ ውስጥ ወደ ሰባት መቶ የሚሆኑ ወደ ፖሊስ ተመድበው አሁንም ስልጠና ላይ ይገኛሉ ፖሊስ ኮሌጅ። ሌሎቹ ደግሞ በዚሁ ባሉት መሰረት ወደ የቤታቸውና ወደ የኦነግ የፖለቲካ አሰራር መግባታቸው ከዚህ ቀደሙም ሲገለጽ ነበረ። ነገር ግን አሁን በትጥቅ ሄሎ ሄሎ ሙክታር ክቡራትና ክቡራን አድማጮች እንግዲህ እንደምታዳምጡት የሰሞኑ የስልክ ሁኔታ ከኢትዮጵያ ጋር አስቸጋሪ ነው። ነገር ግን ሙክታር ከሞላ ጎደል ሙሉ ገጽታ ያለው ዘገባውን አድርሶናል። እናመሰግናለን ሙክታር።